ድርሰት የ ኢትዮጵያ ን ሀይማኖት በቀላሉ መደምሰስ አስቸጋሪ ነው እግዚአብሔር አለምን ፈጠረ መፍጠር ሀሳቡን ተቃወምሁት መቃወም ግራኝ ስለሆነ በግራ እጁ ይጽፋል። የኢትዮጵያን ታሪክ እንማራለን። ብዙ ሰዎች ጨፈጨፈ። መጨፍጨፍ አባቴ የነገሩኝ ነገር መጠቀስ ስለሚያስፈልገው በየጊዜው እጠቅሰዋለሁ። መጠቀስ መጥቀስ ኢትዮጵያ የክርስቲያንን ሃይማኖት የተቀበለችው በአራተኛው መቶ ዓመተ ምህረት ነው። የሆነው ሆኖ ብዙ ጊዜ ሃይማኖቷን ለመደምሰስ የተነሱ ሰዎች ነበሩ። ምንም እንኳን እነዚህ ሰዎች በየጊዜው አዲስ ሐሳብ እየፈጠሩ ሃይማኖቷን ለመደምሰስ ቢሞክሩም ኢትዮጵያ እነሱን በመቃወም እስከ ዛሬ ሃይማኖቷን ጠብቃ ትገኛለች። አንድ ጊዜ አንድ ግራኝ መሐመድ የሚባል ሰው ከምሥራቅ ኢትዮጵያ ተነስቶ በክርስቲያኖች ላይ በጣም ትልቅ ጉዳት አድርጎ ነበር። ብዙ የጥንት ታሪክ ያላቸውን አሮጌ ቤተ ክርስቲያኖች አቃጠለ፣ ቀሳውስትንም ጨፈጨፋቸው። ከሱም ሌላ አንዲት የወዲት የምትባል ኃይለኛ ሴት በኃይሏ ተነስታ የክርስቲያንን ሃይማኖት በመቃወም በቤተ ክርስቲያንና በክርስቲያኖች ላይ ጉዳት ማድረጓ በታሪክ ላይ ተጽፎ እናገኛለን። ጥያቄዎች። የክርስቲያን ሃይማኖት ወደ ኢትዮጵያ የገባው መቼ ነው? የኢትዮጵያ ሃይማኖት ከየትኛው ሃይማኖት ጋር ይመሳሰላል ኢትዮጵያ ውስጥ የክርስቲያንን ሃይማኖት የተቃወሙትን ሰዎች ስም ጥራ እነዚህ ሰዎች ሃይማኖቱን የተቃወሙ ለምን ይመስልሃል ኢትዮጵያ ውስጥ ከሚገኙት ብዙ ሃይማኖቶች ጥቂቶቹን ንገረኝ። የኢትዮጵያ ቄሶች ሚስት ማግባት ይፈቀድላቸዋል? This is the end of Unit 47.